የአስቸኳይ ጊዜ አዋጁና ና አንድምታው የኢትዮጵያ መገናኛ ብዙኃን ምህዳር ድህረ አዋጅ ገጾቹን ለመዳሰስ የታለመ የጋዜጠኞች ውይይት ሁለተኛ ክፍል ነው። በቀደመው ክፍል ውይይት ተሳታፊዎቹ የዚህ ሕግ ዓላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ ማዋል አይመስለኝም፣ ዋና ዓላማው ይልቁንስ የስነ ልቡና ጫና ማሳደር ነው ሲሉ አንደኛው ተወያይ ይከሳሉ። መሬት ላይ ያለውን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቁ የመሆን ነገር ነው የነበረው። ወደ መፍትሄዎቹ እንኳ መንገድ እንዳንጀምር ከዚህ መሰረታዊ ስህተት ይነሳል በሚል ይተቻል። ሁለተኛው ተወያዮቹ መስፍን ነጋሽና አርጋዋሽ ኔ ናቸው በኢትዮጵያ ለበርካታ ዓመታት በጋዜጠኝነት ሙያ የሰሩ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ውይይት እልባት ካደረገበት ይነሳል። መስፍን ወደ አርጋው ከመሻገሬ በፊት ቀደም ብለህ አንድ ነገር ጠቆም አድርገሃል። ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመፁ ወቅት ፍንጮች ነበሩ። በቀጥታ ያአሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር፣ ወዴት ሊሄድ እንደሚችል ብለሃል። የትኞቹ ናቸው እነኛ ፍንጮች? አው ለምሳሌ ኦሮሚያ ውስጥ የሚካሄደውን እንቅስቃሴ ካየን፣ ያ እንቅስቃሴ መጀመሪያ የተነሳው ግንጭ መሰለኝ ካልተሳሳትኩ የኤሌመንተሪና የሃይስኩል ተማሪዎች ናቸው። እነዚህ ልጆች ህጻናት ናቸው። እውነት ለመናገር የተለየ የፖለቲካ ግብ ኖሯቸው የሚንቀሳቀሱ አይደሉም። ግን የአካባቢያቸው መሬት በግፍ ሲወሰድ እያዩ ተቃውሟቸውን ገለጹ። ለእነዚህ ልጆች የተሰጠው መልስ የመንግስትን የጥያቄ ማስተናገጃ ምንድን ነው የአመለካከት ማዕቀፍ ያሳይሃል። ቁጭ ብሎ ሄዶ ከአካባቢው ሰዎች ጋራ ከሀገር ሽማግሌዎች፣ ከፖለቲካ ተወካዮቻቸው ጋራ እንደ መወያየትና እንደ መፍታት፣ እነዚህን ልጆች እያባረሩ ማሰርና መደብደብ እና መግደል ነው የተያዘ ከዛ በሁሉም የኦሮሚያ ክልሎች የቀጠለው ያ ነው። ብዙ ሰዎችን ማሰር፣ በአንድ አካባቢ በአንድ ትንሽ መንደር በመቶ የሚቆጠሩ ሰዎችን ማሰር። በማህበራዊ ድረገጾች እና የነበረው ቪኦኤም ሌሎችም ሚዲያዎች ሲዘግቡ የነበረው ግድያው፣ እስሩ ሁሉ በጣም የተስፋፋ ነበረ። እሱ የፈጠረው ስጋት በአማራ ክልል እንቅስቃሴዎች ሲጀመሩ፣ እንቅስቃሴዎች ውስጥ ያሉ ሰዎች ኦሮሚያ ካለው የተለየ ስትራቴጂ መከተል እንዳለባቸው አስበው የመጡ ይመስለኛል ምክንያቱም ዞሮ ዞሮ በሰላማዊ ሰልፍ ዝም ብለን የምንወጣ ከሆነ እንሞክራለን፣ ግን የመንግስት መልስ ምን ሊሆን እንደሚችል መገመት አያዳግተንም ብለው የጀመሩ ይመስለኛል። አማራ ክልል እንቅስቃሴው ከተጀመረ በኋላ እና ብዙ ማሳያዎች አሉ። ኢቨን በኦሮሚያ የነበረው የእንቅስቃሴ ከመጀመሩም በፊት የተቃዋሚ ፓርቲዎች ላለፉት ሀያ አምስት አመታት እንደዛ መሰቃየት፣ አመራሮቻቸው ይታሰራሉ፣ ይፈታሉ፣ ይታሰራሉ፣ ይፈታሉ፣ ይሰደዳሉ ከስራ ይባረራሉ። ይሄ ሁሉ የኢህአዴግን የተቃውሞ እንቅስቃሴዎችን የሚይዝበትን መንገድ ያሳይሃል። አባቱ ከመግረፍና ከመደብደብ ውጪ ምንም ሌላ ልጁን የሚይዝበት መንገድ እንደሌለው የሚያቅ ልጅ እኮ ራሱን ያዘጋጃል። ለዛ ምንም ምርጫ የለውም። አባቱ በውይይት ችግሮችን እንደማይፈታ የሚያውቅ ልጅ በሂደት የራሱን መንገዶች ያዳብራል። ወይ ከአባቱ ጋር አንድ ክፍል እንዳይቀመጥ ሁኔታዎችን ሁሉ ያመቻቻል። አባቱ ከተኛ በኋላ ቤት ይገባል። አለበለዚያ ደግሞ ጅም እየሄደ ጡንቻውን ማዳበር አለበት ያፍረጥማል። ምንም ሌላ ምርጫ የለውም። እና አያያዙ ከበፊትም ጀምሮ ግልጽ ነበረ። አሁን ለምሳሌ የአዲስ አበባ ማስተር ፕላን ነበረ፣ አንደኛው ጥያቄ እንግዲህ። የኦሮሚያው እንቅስቃሴ ሲጀመር እሱ ወዲያው ማስተር ፕላኑን አንስተናል ተባለ። ግን ኦሮሞ ወገኖቻችን ያንን መልስ አምነው ተቀብለውታል? አላመኑትም እኮ ምክንያቱም በሬዲዮ ነው የተነገራቸው። መሬት ሲያጡ በቤታቸው በአካል ነው የሚያጡት። መሬት ሊያሳጣቸው የተዘጋጀው አዋጅ ሲነሳ ግን ለነሱ አልተነገራቸው። እንደ ማንኛውም ሰው ነው በሚዲያ የሰሙት። መሬታቸውን ሲነጥቋቸው የነበሩት ሰዎች ናቸው ራሳቸው ናቸው። በቃ አዋጁን ስተነዋል፣ ግዴላችሁም ያሏቸው ለምን ያምኗቸዋል? ለሕዝቡ እኮ ክብር ተሰጥቶ ሄዶ በደንብ አልተነገረው። እርምጃው ተወስዶ እንኳን ከሆነ አመኔታን በሚያሳድር ተቀባይነትን በሚያመጣ መንገድ አይደለም የተያዘው ነው የምትለን? አይደለም አይደለም። እኔ እንደውም አንዱ በጣም ትልቁ ችግርና አሁን ከዚህ ቁልፍ ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ያው ኢህአዴግና መንግስት እኛ ሀገር መቼም አንዱ ነዋል መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው ማሳየት ያለበት እሷን የሚያሳይ መተማመንን ሊፈጥር የሚችል እርምጃ እስካልተወሰደ ድረስ አንድ ሚሊዮን ጉባኤ ከፌዴራል እስከ ቀበሌ ቢካሄድ ምንም የሚመጣ ለውጥ የለም። ምክንያቱም እየተሰበሰቡ ካድሬዎች የሚሉትን ማዳመጥ ወይም ለተወሰኑ ሰዎች ብሶታቸው እንዲናገሩ መፍቀድ ላለፉት ሁለት አስርት ዓመታት ያየው ነው ሰው ለውጥ አልመጣም ብሎ ምክንያት እና ሪሊ ኢህአዴግ ጉዳዮችን የሚይዝበትን መንገድ ካልቀየረ ምናልባት አሁን ማድረግ ይችላል የምንለውን ነገር ሁሉ ሊያደርግ የማይችልበት ጊዜ ሊመጣ እንደሚችል ይሰማኛል። ለሚቀርቡ ለተነሱ የህዝብ ጥያቄዎች ተጨባጭና ተግባራዊ የመፍትሄ እርምጃዎች በመውሰድ አመኔታ መፍጠር ሁነኛ መንገድ ነው ብሏል መስፍን አርጋው። ይሄ ውይይት የሚቀጥል ነው። የመገናኛ ብዙሀንን እናንሳ እንጂ ተዛምደው የሚነሱ ሌሎች ጉዳዮችን መነካካቱ አልቀረም። ቅድም በአዋጁ አንቀጽ የተጠቀሰ ከተከለከሉ ነገሮች ውስጥ የተነሳው ማየትና መስማትን መከልከል ነው የሚለው። ቀደም ብዬ እንዳልኩት ምናልባትም የመጨረሻው ሊከለከል የማይችል ነገር ነው የተከለከለው። ያ ሰው የተፈጥሮ ስሜቶችን ክፍት ከማድረግ ውጭ በቀጥታ ምንም ማድረግ የሌለበትን ነው የተከለከለውና እንዴት ነው መከልከል መፍትሄ ሊሆን የሚችለው? ምን መሆንስ ይችል ነበረ? በበኩልህ የምታክለው ካለ የመጨረሻ እናድርግ። አዎ፣ ያው መከልከል እንግዲህ በስልጣን ላይ ያለው መንግስት ዋና አባዜ ነው። ብዙ ነገሮች ናቸው የተከለከሉት ባለፉት አመታት እና አሁን ማየትና መስማት፣ እነዚህ የተወሰኑ የተጠቀሱ የመገናኛ ብዙኃን እንደውም አጋጣሚ ሆኖ በስም ከተጠቀሱት የመገናኛ ብዙኃን ውጪ ሌሎችም የሚል ቃል አይቻለሁ። እነማን እንደሆኑ ያልተነገረ አለ፣ ሌሎችም። ስለዚህ ማንኛውም ሚዲያ እየተከታተለ ያለ ሰው ወይም ከዌብሳይት ላይ የሆነ ነገር ዳውንሎድ እያደረገ ያለ ሰው ሁሉ እንደው አይቻልም ነው ይሄ። ባለዋቂነትም አለበት እንደው በጣም ብዙ እፍረት የተቀላቀለበት ነው፣ እና ግራ የገባቸው እንደሆነ የሚያሳይ ነው። ለእኔ የሚቻል አይደለም። እንደውም ለኢሳትና ለኦሮሞ ሚዲያ ኔትወርክ ትልቅ ማስታወቂያም እንደሰሩላቸው ነው። በገኘ አጋጣሚ ሁሉ እድሉ ካለው ተማሙቶ ለመከታተል የሚፈልገው እነዚህ ሚዲያዎች ሁሉ ሊሆን ይችላል። ምክንያቱም የመከልከሉ ውጤት ይሄ ነው የሚሆን። ከዛ ባሻገር ክልከላ ነገሩን የሚያባብስ ነው። ወደ አደገኛ መንገድም የሚወስድ ነው። በአንድ በኩል በዚህ ጊዜ ነገሮችን የምታናፈስበት ሀገሪቱ አሁን አደባባይ ወጥተን የምንናገራቸውም የማንናገራቸውም ብዙ ፈተናዎች አሉባት። አሁን በዚህ ሰዓት በዚህ ሰዓት የመገናኛ ብዙሃን በጣም ወሳኝ ሚና ሊጫወቱ የሚችሉበት አስፈላጊ የሆኑበት የተለያዩ ሀሳቦች ወደ ገበያው ወጥተው እንዲህ የሚደመጡበት የባላንጣህም ሀሳብ የባላንጣህን ሀሳብ በሌላ የተሻለ ሀሳብ ስታሸንፈው ወደ ተሻለ መፍትሄ የሚኬድበት ነው እና ይሄ አልሆነም በኢትዮጵያ። እንዳይሆንም ያው የኢህአዴግ ባህሪ አይፈቅድም። ሚዲያን እንደ ጠላት እንግዲህ ከተራው የኢህአዴግ ካድሬ እስከ ከፍተኛው ባለስልጣን ድረስ ሚዲያ የሚባል ከኢህአዴግ ከሚቆጣጠራቸውና እንደፈለገ ከሚያደርጋቸው ሚዲያዎች ውጭ ያለ ሚዲያ በሙሉ ጠላት ነው፣ ተብሎ በአይዲዮሎጂካል በፖለቲካ ፕሮግራማቸው ላለፉት በርካታ ዓመታት ሲነገራቸው ስለቆየ ይህንን ትክክል እንደሆነ ሀሳብ አድርገው የሚወስዱበት ደረጃ ድረስ ደርሰዋል። ስለዚህም ይህም መስማት አይቻልም፣ ይህንም መከታተል አይቻልም የሚለው የሚመነጨው ከዛ ከዛ አስተሳሰባቸው። ግን ይቻላል አይመስለኝም። እንደውም ሀገሪቱን ፈለጠ ወደ ሌላ አዲስ ጨለማ ዘመን ነው የሚወስዳት። በአንደኛው ክፍለ ዘመን ይሄን አትስሙ፣ ይሄን አታድርጉ። እኔ እንደው እንደ ምሳሌ በቀጥታ ላይ ታላ ይገናኝ ይችላል። የአሜሪካ ዋና አብይ ጠላት የሆነው አሸባሪ ቡድን አልቃይዳ በየወሩ መጽሔት ያሳትማል። የመጽሔቱን ስም አልጠራውም። ግን ይሁንና መጽሔቱን ሰዎች እየወሰዱ እንደሚያነቡ ይህንን በማንበባቸው ግን ማንም እንደሚ እንደማይጠይቃቸው አውቃለሁ። እና ይሄ የሚፈቀድበት ዓለም አለ የአሜሪካ መንግስት ከአልቃይዳ ጋር ወዳጅ ስም ይሆናል የታወቀ አሸባሪ ወገን ለጥፋት የሚያሰራጨው ነገር እንኳን የሰዎችን መብት በመገደብ ሳይሆን ሰዎች አውቀው በራሳቸው ምርጫ እንዲተዉ ወይም እንዲያነቡ ወይም አውቀው ደግሞ ትክክለኛውን ነገር እንዲከተሉ የሚፈቀድበት መሆኑን ነው የምታስታውሰን። መንግስት እኮ አገልጋይ ነው። መንግስት እኔም አነበውንም አላነበውንም የሚመርጥልኝ አካል አይደለም። መንግስት እዛ የተቀመጠው ተርም አለው። በቃ እንደው ሌላውን ትተን ሀገሪቱ ውስጥ ባለው በህገ መንግስቱ በሌሎች ህጎች እንኳን ባለው መንግስት የተቀመጠበት ተርም አለ እዛ፣ አገልግሎት ዘመን መውጣት የለበትም። ከዛ ደንብና ስርዓት ወጥቶ እኔ የማደርገውን የሰዎች ደግሞ ኢንዲቪጁዋል መብት አለ። ኢትዮጵያ ያው አንዱ ማክሲሞ ኮንፊውዥን ይሄ በቡድንና በግለሰብ መብት መካከል ያለው የሚዛን መታጣት ነው። እና የግለሰብ መብት የላቀ መብት ነው እና ያንን እንደው ያለመገንዘብም አለ። መቼስ እንደዚህ የተፍታታ የተቀናጣ ክርክር የምናደርግበት አይደለም። አሁን የግለሰብ የማነበውን አትንኩብኝ የምንልበት ደረጃ አለመድረሳችን እጅግ ያሳዝነኛል። እኔ እሱ ደረጃም አልደረስንም። ኢቭን መጠየቁም እኮ ነው ነውር ሆነው አሁን ይሄ እኔ መብቴ ነው ብሎ የምንከራከርበት እኳ የለንም። አደባባይ ቦታ የለንም። ይሄ ነው ትልቁ ችግር እና መብት እንደሆነ እንኳን ያልታወቀም ወደ ምንድን ነው? ቀጥታ ወንጀል ሲያደርጉት ኧረ ተው ወንጀል ነው ብሎ እንኳን የሚጠየቅበት ቦታ የለም። ያው እንዳሻቸው ኢትዮጵያ ውስጥ ብዙ አይነት አፈናና አምባገነን ስርዓቶች አይተናል። ኢህአዴግ ወደ ላቀ ደረጃ አሸጋግሮታል። ይህንን አምባገነን መልካም ሁለት ነገሮች ልጨምር እዚህ ላይ አንደኛው ስለሚያስቅ ነው፣ አንደኛው በጣም ስለሚያሳዝን ነው የምጨምረው። የአስቸኳይ ጊዜ አዋጁ ላይ በዚህ በአስቸኳይ ጊዜ አዋጁ መሰረት በኮማንድ ፖስቱ የሚባለው የተያዙ ሰዎችን የታድሶ እርምጃ ወስዶ ሊለቃቸው ይችላል ይላል። እና የታድሶ እርምጃ ምንድን ነው? ጠበል ነው፣ ግርፋት ነው፣ ቶርቸር ነው። የሚያሳዝን ገጽታም ቢኖረው ግን በጣም ያስቃል። በአዋጅ ነው እንግዲህ ያው። እና አንድ የያዘህ የፖሊስ ወይም የጦር ሰራዊት አካል ገርፎ ሊለቅህ ይችላል እና ሪፖርት ሲያደርግ ተይዞ ነበር ተሀድሶ ተደርጎለት ተለቋል ብሎ ነው ሪፖርት የሚያደርገው። ምክንያቱም ተሀድሶ እዚህ ውስጥ ትርጉም አልተሰጠው። ይሄንን ልተወው። ሁለተኛው ብዙ ጊዜ የአሜሪካ ድምጽ ሬዲዮ ብዙ ቃላትን ወደ ወደ አማርኛ የአማርኛው ፕሮግራም ወደ አማርኛ፣ ሌሎቹም ቋንቋዎች ወደ ራሳቸው ቋንቋዎች ለመተርጎም ጥረት የማድረግ ፖሊሲ ስላላችሁ፣ በጣም ጥሩና የማከብረው ፖሊሲ ነው። ይሄንን ኮማንድ ፖስት የሚል ያመጡትን እንትን ባትጠቀሙበት፣ እንደውም ኮማንድ ፖስት ሴክሬታሪያት ሁሉ ብለዋል አሁን መግለጫዎቹንም ገብተህ ማየት ትችላለህ። እና ኮማንድ ፖስት ማለት የእዝ ጣቢያ ወይም የእዝ መምሪያ ማለት ነው በአማርኛ። ወይም ኢትዮጵያ ውስጥ ሰማንያ ምናምን አይነት ቋንቋ አለ። ለምን ከነዛ ቋንቋዎች አይመጣም? ባዕድ የሆነ ከሕዝብ በጣም የራቁ ሰዎች መሆናቸውን አንዱ የሚያሳየኝ ይሄ ነው። እና እንደው ባትጠቀሙበት። እናንተም ይህንን ስያሜ ምንም ለመስማማቱ ፈጥናለሁ። ባዕድ ቃላትን እንደውም የሚያደናግሩ ትክክለኛ መሰረት የሌላቸው ካላቸውም ሌላ ሰው በግልጽ አዋጅን ያህል ነገር አውጥተህ ሰው በመጨረሻው ግልጽ መንገድ እንዲረዳው የምትፈልገውን ነገር የሚያደናግር ቃል መጠቀም ባዕድነቱን ለምን እንደሚፈለግ በማይገባን በሌሎች ብዙ ነገሮች ላይ እንደሚደረገው ከመጣጣኝ ወይም የተሻለ አማርኛ ቃል ያላቸውን ሳይቀር በእንግሊዝኛ በግድ ጥረን የምናደርግበት ሁኔታ ባለፉት በርካታ ዓመታት የታየ ነው። ይሄም አንዱ ነው ብለን መስማማት እንችላለን ያለ ጥርጥር ይሄንን በዚህ መንገድ በማየት አለመረዳት የሚቻል አይመስለኝም መስፍን አመሰግናለሁ ድህረ የአስቸኳይ ጊዜ አዋጅና የመገናኛ ብዙሀን እንዲሁም የዜጎች መሰረታዊ የንግግር መብቶችን አያያዝ አስመልክቶ ለመንደርደሪያው ያደረግነው ውይይት ነው በሌላ ፕሮግራም በቅርቡ መልሰ እንደምናገኛችሁ ተስፋ አድርጋለሁ በድጋሚ አርጋዋሽኔ መስፍን ነጋሽ ጊዜ ስለሰጡኝ እናመሰግናለን እኛም